እንጀራ እንዴት እንደሚጋገር ከመጀመሪያው እስከ መጨረሻ ተምራ ያለው እና ኢትዮጵያ ሂጅ የተማርኩትን እውቀት ላካፍላችሁ። የሚያስፈልጉ ነገሮች ጤፍና ውሃ ብቻ ነው። የሚገኝ ከሆነ ደግሞ ባለፈው ጊዜ ከተቦካ የተረፈ እርሾ፣ ከሌለ ደግሞ እርሾ እንዴት መስራት እንደሚቻል አሳያችኋለ። መጀመሪያ የምንፈልገውን ያክል ጤፍ እንነፋለን። እንደዚህ የምናደርገው ስናቦካ ጓጓላ እንዳይኖርብን ነው። የእንጀራውን እርሾ ለመስራት ከተነፋው የጤፍ ዱቄት ትንሽን ወስድ እና ውሃ ጨምረን በእጃችን ነው የምናቦካ። ከዛም ሸፍነን ለ ለሁለት እስከ ሶስት ቀን እንተዋዋለን እርሾ እንዲሆን። እጃችን ላይ ያሉት ባክቴሪያዎች ናቸው ሊጡን ኩፍ እንዲል የሚያደርጉት ና እርሾ የሚፈጥሩት። ቤት እርሾ ስለነበረ እንጀራውን ወደ ማብካት ቀጠልኩኝ። የነፋሁት ጥቁር ጤፍ ላይ እርሾና ውሃ ጨምሬ በወፍራሙ አቦካሁት። ሊጡን ክዳን ወዳለው ባልዲ ገለበጥኩኝና ና መጀመሪያ ላይ ያቦካሁበት ሰሀን ላይ ምንም እንዳይቀር በውሃ ልቅልቄ ወደ ባልዲው እየገለበጥኩት እያለ እናቴ መታ ታግዘኛለች። ህፃን የሚሰራው ስራ ረካ መሰለኝ። በደንብ ጥርግ የሚያደርግ ይ ይዛ መጣች እና ምንም ሊጥ እንዳይባክን አድርጋ ወደ ባልዲው ገለበጠችው። ባልዲ ውስጥ ያለውን ሊጥ አስተካከለችው እና ከድነን ለሶስት ቀን ያክል ተው ነው በደንብ ኩፍ እንዲል። ከሶስት ቀን በኋላ ያቦካሁት እርሾም ኩፍ ብሏል። ይህንን የምናውቀው አይን አይን ሲያወጣ ነው። እንጀራውም በደንብ ኩፍ ብሏል። ከላይ የቀረረውን ውሀ በደንብ አድርጌ ያማሰልኩት። ከዛም ወደ አብሲት መጣል ነው የቀጠልኩት። ትንሽ ውሀ እንዲፈላ ይጣድ እና ተቦክቶ ኩፍ ካለው ሊጥ ላይ ትንሽ ይወሰድና የፈላ ውሀ ውስጥ ቀስ እያልን እንጨምረዋለን። ግን በፍጥነት መማሰል አለብን። የተጣለው አብሴት ለ10 ደቂቃ ያክል እንዲቀዘቅዝ እንተዋውና ሊጣችን ውስጥ እንጨምረዋለን። ሊጡንና አብሴቱን በደንብ ካዋሃድን በኋላ ከድነን እንተወዋለን ኩፍ እንዲል። የኔ ሊጥ በጣም ወፍራም ስለሆነብኝ ትንሽ ውሃ ጨምሮ ያቀጠንኩትና ወደ መጋገር ነው የቀጠልኩት። ምጣዱን በጎመንዘር አስሼ ሊጤን አሰፋ። እንጀራ ማስፋት ትንሽ ይቀረኛል ግን ቆንጆ ነበረ የሆነልኝ። መጨረሻ ላይም ይሄን ይመስላል። እንጀራ መጋገር ያን ያህል ከባድ አይደለም።